ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 29 2012 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ የምሽቱ አስተናጋጃችሁ ሰለሞን አባተ ነኝ ለዜናው ቆንጂት ታየ አብራኛለች የኢራን የዛሬ ድብደባ ያደረሰው ጉዳት እንደሌለ ፕሬዝደንት ትራምፕ አስታወቁ ምንም የሰው ጉዳት አልደረሰብንም ወታደሮቻችን ሁሉ ደህና ናቸው በወታደራዊ መደቡ ላይ የደረሰውም እጅግ አነስተኛ ጉዳት ነው ታላቆቹ የአሜሪካ ኃይሎች ለምንም ዝግጁ ናቸው። ኢራን የተሳሳተች ይመስላል። ጉዳዩ ለሚመለከታቸው ወገኖች ሁሉ ደግሞ ይህ መልካም ነው። ለዓለምም በጎ ነው። ከጀኔራል ቃሲም ሱሌይማኒ የግድያ ጋር ተያይዞ ኢራን ለሰጠችው አጸፋና በአሁኑ ጊዜ በዓለም ዙሪያ ስላለው ሁኔታ ዝርዝር ያለ ዘገባ በአብይ ርዕስ ይዘናል። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮም በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን አርዕስተ ዜናውን ቆንጂት ታሰማናለች። ሶማሊያ ዋና ከተማ ሞቃዲሾ ውስጥ የቦምብ ፍንዳታ ደረሰ። ቢያንስ አራት ሰው ተገሏል። አልሸባብ ኃላፊው እኔ ነኝ ብሏል። ዩናይትድ ስቴትስ በደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ላይ ማዕቀብ ደንግጋለች። ኢራን ያደረሰችው የሚሳይል ጥቃት በአሜሪካውያን ላይ ያደረሰው አንዳችም ጉዳት የለም ሲሉ ፕሬዚደንት ዶናልድ ትራምፕ ተናገሩ። የሚሉትና ሌሎችም አሉ። አመሰግናለሁ ቆንጂት። ብርሃን ኃይሉ ስርጭቱን ትመራለች። ለሰዓቱ ዋና ዋና የዓለም ዜና ወደ ቆንጅት ለመልሳችሁ። ዛሬ ሶማሊያ ዋና ከተማ ሞቃዲሾ መሀል መኪና ላይ በተጠመደ አጥፍቶ ጠፊ ቦምብ ቢያንስ አራት ሰዎች ተገለዋል። ሌሎች አስራ አምስት ሰዎች ደግሞ መቁሰላቸውን እማኞችና የሕክምና አገልግሎት ሰራተኞች አስታውቀዋል። ፍንዳታው የደረሰው ሳይዲካ የሚባል የመንገድ መጋጠሚያ ላይ ተሽከርካሪዎች በተኮለኮሉበት ወቅት መሆኑ ነው የተገለጸው። መስቀለኛው መንገድ ከሀገሪቱ ፓርላማና ከቤተ መንግስቱ አቅራቢያ እንደሆነም ተጠቁሟል። የሶማሊያው ታጣቂ ጽንፈኛ ቡድን አልሸባብ ለጥቃቱ ኃላፊ እኔ ነኝ ብሏል። የሞቃዲሾ የአምቡላንስ አገልግሎት ሶስት ሰዎች መሞታቸውን አረጋግጧል። አንዷ የሴቶችና የሰብአዊ መብቶች ሚኒስቴር ባለስልጣን እንደሆኑ ነው የተገለጸው። ከአስራ ሁለት ቀናት በፊትም እንዲሁ ሞቃዲሾ መግቢያ ኬላ ላይ በጭነት መኪና ላይ የተጠመደ ቦምብ ከሰማኒያ በላይ ሰዎች እንደገደለ የሚዘነጋ አይደለም። በዚህ ሳምንትም አልሸባብ የዩናይትድ ስቴትስ ወታደራዊ አባላት የሚገለገሉበት ሶስት አሜሪካውያን ኢትዮጵያውያን ገሏል። ዩናይትድ ስቴትስ በደቡብ ሱዳን ተቀዳሚ ምክትል ፕሬዚደንት ታባን ዴንግ ጋይ ላይ ማዕቀቦች ደንግጋለች። በምን የተነሳ? ከባድ የሰብአዊ መብት ጥሰት ፈጽመዋል፣ የሰላም ሂደቱን ለማሰናከል በመሞከር ወንጅላቸዋለች። የዩናይትድ ስቴትስ የገንዘብ ሚኒስቴር ማዕቀቦችን የሚመለከተው ክፍል ዛሬ ባወጣው መግለጫ ዴንግ የፕሬዝደንቱ ሳልቫኪር ተቀናቃኝ የሆነው ቡድን የሱዳን ሕዝብ ነጻ አውጪ ንቅናቄ ለመከፋፈልና በመካከሉም ጥርጣሬ ለመዝራት ሲንቀሳቀሱ ቆይተዋል ብሏቸዋል። በአድራጎታቸው የደቡብ ሱዳን የደቡብ ሱዳኑ ጦርነት እንዲራዘምና የሰላምና የመልሶ እርቁ ጥረት እንዲሰናከል አድርገዋል ብሏቸዋል። በሪፖርቶች መሰረት የፕሬዝደንት ኪርን መንግስት ለማጠናከርና ተፎካካሪዎቻቸውን ለማሸማቀቅ የሰብአዊ መብት ጠበቃ ሳሙኤል ዶንግና የኤስፒኤልኤም አይ ኦ አባሉ አግሬ ኢድሪ እንዲገደሉ ያደረጉና ያዘዙ ደንግ ናቸው ሲልም መግለጫው አመልክቷል። የተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። የዩናይትድ ስቴትስ የጦር ኃይል አባላት በሚጠቀሙባቸው ሁለት የኢራቅ የአየር ኃይል ሰፈሮች ላይ ኢራን ያደረሰቻቸው የሚሳይል ጥቃቶች አንድም አሜሪካዊ ላይ ጉዳት አልደረሰም፣ በንብረትም ላይ ቢሆን የደረሰው አነስተኛ ጉዳት ነው ሲሉ ፕሬዝደንት ዶናልድ ትራምፕ ተናገሩ። ፕሬዚደንት ትራምፕ ዛሬ ከጥቂት ጊዜ በፊት በዋይት ሀውስ በሰጡት መግለጫ ሚሳይል ጥቃቱን እንዲደርስ እንደሚደርስ በቂ ማስጠንቀቂያ ነበር ብለዋል። ፕሬዚደንቱ ዩናይትድ ስቴትስ አሁን ኢራን ኒውክሌር የጦር መሳሪያ እንድትሰራ ፈጽሞ አትፈቅድም ሲሉም አክለዋል። ለኢራን ሕዝብና መሪዎቹ በቀጥታ ባስተላለፉት መልእክት የሚገባችሁ ታላቅ የወደፊት መጻኢ እድል እንዲኖራችሁ ነው የምንፈልገው በሀገር ውስጥም በብልጽግና እንድትኖሩ ከዓለም ሀገሮችም ጋር በመግባባት እንድትኖሩ እንሻለን። ዩናይትድ ስቴትስ ሰላምን የሚወድን ሁሉ በሰላም ታቅፋለች ሲሉ ፕሬዝደንቱ ተናግረዋል። አብይ ርዕስ ዝርዝሩን ይዘን እንመለሳለን። ዛሬ ረቡ ማለዳ ከኢራን ዋና ከተማ ከትህራን እንደ ተነሳ ከጥቂት ደቂቃዎች በኋላ በተከሰከሰው የዩክሬን አየር መንገድ ጀት በውስጡ የነበሩት 176 ሰዎች በሙሉ አልቀዋል። ባለስልጣናት የአደጋው መነሾ ምን እንደሆነ ለማወቅ ምርመራ ጀምረዋል። ከቴህራን ወጣ ብሎ ባለ የእርሻ አካባቢ ከወደቀው ቦይንግ 737 አውሮፕላን የበረራ መረጃና ድምፅ መዝጋቢዎቹ ሁለቱም መገኘታቸውን የሀገሪቱ ባለሥልጣናት አስታውቀዋል። አውሮፕላኑ እየተቃጠለ ወርዶ የተከሰከሰው ኢራን ባለፈው ሳምንት በዩናይትድ ስቴትስ የአየር ጥቃት የኩድስ ኃይሎቿ አዛዥ ቃሲም ሱሌማኒ ላይ በተፈጸመው የተፈጸመውን ግድያ ለመበቀል ኢራቅ ውስጥ በሚገኙ የአየር ኃይል ሰፈሮች ላይ ተወንጫፊ ሚሳይሎች በተኮሰች በጥቂት ሰዓታት ውስጥ መሆኑ ነው የተስተዋለው። በዋሽንግተንና በቴህራን መካከል ያለው ውጥረት በአደጋው ሚና ያለው ለመሆኑ ግን አንዳችም ምልክት እንደሌለ ተገልጿል። በዩክሬኑ ዓለም አቀፍ አየር መንገድ ላይ ሕይወት የጠፋበት አደጋ ሲደርስ ይህ የመጀመሪያ እንደሆነ ተመልክቷል። ሰኞ እለት መደበኛ ጥገና የተካሄደለት አውሮፕላን የተከሰከሰው በቴክኒካዊ ብልሽት ነው ብለው እንደሚጠረጥሩ ነው የኢራን ባለስልጣናት የተናገሩት። መጀመሪያ ላይ በኢራኑ አስተያየት ተስማምተው የነበሩት የዩክሬን ባለስልጣናት ቆየት ብለው ግን ምርመራው ሳይጠናቀቅ አስተያየት ለመስጠት አንፈልግም ማለታቸው ተዘግበዋል። ቴህራን የሚገኘው የዩክሬን ኤምባሲ አውሮፕላኑ የተከሰከሰው በሽብር አድራጎት እንዳልሆነ የሚገልጽ መግለጫ አውጥቶ ነበረ፣ በኋላ ግን አንስቶታል። የዩክሬን ፕሬዚደንት ቮሎዲሚር ዘሌንስኪ በግምት ያልተረጋገጠ ወሬ ከማናፈስ እንቆጠብ ሲሉ ህዝቡን ተማጽነዋል። የአሁኑ አደጋ መነሻ ምርመራ ድምዳሜው ምንም ይሁን ምን ዩክሬን ውስጥ ያሉ የህዝብ ማመላለሻ አውሮፕላኖች በሙሉ የቴክኒካዊ ደህንነት ፍተሻ እንዲከናወንላቸውም ፕሬዝደንቱ አዘዋል። ወደ ዩክሬን ዋና ከተማ ኪየቭ በመብረር ላይ የነበረው አውሮፕላን ከሁለቱ ሞተሮቹ አንዱ ላይ የመቃጠል ምልክት እንደነበረውና አብራሪው ሊቆጣጠረው እንዳልቻለ የኢራን የትራንስፖርት ሚኒስቴር ባወጣው መግለጫ አስታውቋል። ከተሳፋሪዎቹ መካከል ሰማንያ ሁለት ኢራናውያን፣ ስልሳ ሶስት ካናዳውያን እንዲሁም የዩክሬን የአፍጋኒስታንና የስዊድን ዜጎች እንደነበሩበት ነው የተጠቆመው። አውስትሬሊያውያን በመጪው የበጋ ወቅት ብዙ አካባቢዎችን ሊያዳርስ ለሚችል የሰደድ እሳት ራሳቸውን ማዘጋጀት አለባቸው ሲል የዓለም የሜትሮሎጂ ድርጅት አስጠንቅቋል። ካሁን ቀደም ታይቶ በማያውቅ ደረጃ ለተከሰተው የአየር ግለትና ያልተቋረጠ ድርቅ የአየር ንብረት ለውጡ ምክንያት ነው ብሏል ድርጅቱ። የዓለም የሜቴዎሮሎጂ ድርጅት ቃል አቀባይ ክሌር ኔሊስ በተፈጥሯዊ ሁናቴ ምክንያት የሚከሰቱ የአየር ንብረት የመቀያየር ሁኔታዎች ለነዚህ ካሁን ቀደም ያልታዩ ለውጦች ሚና የተጫወቱ ናቸው ሲሉ አስረድተዋል። ሌላው ደግሞ የህንድ ውቅያኖስ ክስተት መሆኑንና ባለፈው ዓመት እጅግ በጠንካራ ሁኔታ እንደተከሰተ ነበረ ያስረዱት። አመሰግናለሁ ቆንጂት፣ ለዜናው። ለተጨማሪ ዜናዎችና ለአጋማሽ ሰዓት እንዲሁም ለማጠቃለያ ዜና ደግሞ ትመለሳለች ቆንጂት። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎሄርትስ በ25 ሜትር ባንድ በ1240 ኪሎሄርትስ በ31 ሜትር ባንድ በ9485 ኪሎሄርትስ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 29 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94 ነጥብ 3 ላይ ስርጭታችንን በቀጥታ ማዳመጥ ትችላላችሁ። ክቡራትና ክቡራን ከምሽቱ ዝግጅቶቻችን መካከል ወጣቶችን ማብቃት እንነጋገራለን። ስራ አጥነት የአህጉራዊ ችግር ነው። የወጣቶችን ሳሚ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል? ወጣት ቢታን ያሉሉን በምሽቱ የሴቶችና ቤተሰብ ክፍለ ጊዜ ይዘናታል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎቹ ለሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። ኢራን ዩናይትድ ስቴትስ ወታደሮች በሚገኙባቸው የኢራቅ የጦር መደቦች ላይ የሚሳይል ጥቃት ካደረሰች በኋላ ዛሬ ረፋድ ላይ ከዋይት ሃውስ የተናገሩት ፕሬዚደንት ዶናልድ ትራምፕ አንደበታቸው በታቸው በአመዛኙ የተለሳለሰ ነበር። የጦር ኃይላቸውን ጥንካሬና የሀገራቸውን ምጣኔ ሀብት ግዝፈት በአጽንኦት በተናገሩበት ለዘጠኝ ደቂቃዎች የዘለቀ ንግግራቸው፣ በከርሰ ምድር ዘይትና በጋዝ ምርት ከየትኛውም የዓለም ሀገር የቀደምን በመሆናችን ስለዚህ ጉዳይ መካከለኛው ምስራቅ እምብዛም አያሰጋንም ብለዋል። ፕሬዚደንቱ የዛሬው የኢራን ጥቃት ያደረሰው የከበደ ጉዳት እንደሌለም ተናግረዋል። ኢራናውያኑ የተነጣጠረ ዕላማዎቻቸውን በትክክል ለመምታት የምድር ለምድር ተምዘግዛጊ ሚሳይሎችን የመረጡ ይመስላል አጸፋ ለመስጠት የሞከሩ ቢሆንም ያንን መፈጸም የፈለጉት በእጅ አዙር በሚደግፏቸው ሚሊሻዎች በኩል ነገር ግን በበላይ መሪያቸው አሊ ኻሜኒና በጦር አዛዦቻቸው ቁጥጥር እንዲሆን ነው የሚደረገው ሁሉ ከእጃቸው እንዲወጣ አለመፈለጋቸው ግልጽ ነው ፕሬዚደንት ትራምፕ ኢራኑ ጥቃት የሰጡትን የዋይት ሃውስ የዛሬ ንግግራቸውን ምላሽ ቀጥሎ እንስማ። ከኢራን እየሸሹ የወጡ ዜጎቿን አውሮፓ ውስጥ ለማሳደድ የሚሆን ሲቪል መርከቦችን በመጥለፍ ኢራን በአካባቢው የረብሻ እንቅስቃሴዎችን አጠናክራለች። ይህ የማበጥ ጠባይ ደግሞ ሀይ ሳይባል ሊቀጥል አይችልም ምንም እንኳ የሰው ምንም የሰው ጉዳት አልደረሰብንም ብለዋል ፕሬዚደንት ትራምፕ ወታደሮቻችን ሁሉ ደህና ናቸው በወታደራዊ መደቡ ላይ የደረሰውም እጅግ አነስተኛ ጉዳት ነው ነው ያሉት ፕሬዚደንት ትራምፕ ምንም የሰው ጉዳት አልደረሰብንም ወታደሮቻችን ሁሉ ደህና ናቸው። በወታደራዊ መደቡ ላይ የደረሰውም እጅግ አነስተኛ ጉዳት ነው። ታላቆቹ የአሜሪካ ኃይሎች ለምንም ዝግጁ ናቸው። ኢራን የተሳሳተች ይመስላል። ጉዳዩ ለሚመለከታቸው ወገኖች ሁሉ ደግሞ ይህ መልካም ነው፣ ለዓለምም በጎ ነው። አንዳችም የአሜሪካም የኢራቅም ሕይወት ያልጠፋው አስፈላጊ ጥንቃቄ ቀድሞ በመደረጉና ወታደሮቹም ከዚያ እንዲርቁ በመደረጉ የማስጠንቀቂያው ስርዓትም በአግባቡ በመስራቱ መሆኑን ተናግረዋል። ፕሬዚደንት ትራምፕ ቴህራን እመታለሁ እንዳለችው አድርገዋለች። ባለፈው አርብ ስለተገደሉባት የልዩ ጦር አዛዧ ግድያ አጸፋ እንዲሆን በሚል ኢራቅ ውስጥ የሚገኙ ሁለት የአየር መደቦችን ዛሬ ማለዳ ላይ በሚሳይል ደብድባለች። መደቦቹ ወትሮ የዩናይትድ ስቴትስ ወታደሮች የሰፈሩባቸው ናቸው። ትልቁ አል አሳድ የጦር መደብ የሚገኘው ከዋና ከተማይቱ ባግዳድ በስተ ምዕራብ ስድሳ ኪሎ ሜትር ርቀት ላይ ነው። ሌላው ደግሞ በከፊል ራስ ገዝ ኩርዲስታን ውስጥ የሚገኘው የኢርቢል አየር መደብ ነው። ኢራን ከጀኔራል ቃሲም ሱለይማኒ የአስከሬን ቀብር መልስ ወደ ሁለቱም መደቦች ነው ሚሳይሎቹን የተኮሰችው። ደርሷል የሚባል ጥቃት እስከ ረፋዱ ድረስ ሲገመገም እንደሆነ ቆይቷል። ኢራናውያኑ ግን ያንን ያደረጉት ሆን ብለው ይሆን? ኢላማዎቻቸውን በትክክል ለመምታት የምድር ለምድር ተምዘግዛጊ ሚሳይሎችን የመረጡ ይመስላል። አጸፋ ለመስጠት የሞከሩ ቢሆንም ያንን መፈጸም የፈለጉት በእጅ አዙር በሚደግፏቸው ሚሊሻዎች በኩል ነገር ግን በበላይ መሪያቸው አሊ ሐሜኒና በጦር አዛዦቻቸው ቁጥጥር እንዲሆን ነው የሚደረገው ሁሉ ከእጃቸው እንዲወጣ አለመፈለጋቸው ግልጽ ነው። ባልደረባዬ ሪቻርድ ግሪን ያነጋገራቸው የአትላንቲክ ካውንስል ባልደረባው ታመስ ዋሪክ ትንታኔና ድምዳሜን ነው የሰማችሁት። በሁለቱ የኢራቅ የጦር መደቦች ላይ የተፈጸመው ድብደባ አሜሪካ ለፈጸመችው ግድያና ጥቃት ተመጣጣኝ አጸፋ ነው ብለው እንደሚያምኑ የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ዛሬ በትዊተር ተናግረዋል። የኢራን የበላይ መሪ አያቶላ ሐሜኒ ግን የዛሬውን ጥቃት ለአሜሪካ ገና ጥፊ ነው ብለውታል ብልሹ ሲሉ የጠሩት የአሜሪካ በአካባቢው መገኘት ማብቃት አለበት ሲሉም ዝተዋል። ፕሬዚደንት ትራምፕ በዛሬው የዋይት ሃውስ ንግግራቸው ባለፈው አርብ በእኔ ትዕዛዝ ተወግደዋል ያሏቸው ሱሌማኒ ለብዙ የሽብር ጥቃቶች ተጠያቂ እንደሆኑ መናገራቸውን የዋይት ሃውስ ሪፖርተራችን ስቲቭ ሄርማን ዘግቧል። አውሮፓውያኑ የዛሬውን የኢራን ጥቃት ለማውገዝ ጊዜ አላባከኑም። እንግሊዝ እንዲያውም እንዲህ አይነት የግድ የለሽነትና አደገኛ አድራጎት እንዳይደገም ስትል አስጠንቅቃለች። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ በምሕጻር ኢራቅ ውስጥ የነበረውን የልምምድና ስልጠና መርሃ ግብሩን ማቋረጡንና ብዙዎቹም አጋር የሆኑ የአውሮፓ መንግሥታት በፋርስ ባሕረ ሰላጤ አካባቢ አዲስ ጦርነት ሊቀጣጠል ይችላል በሚል ስጋት ወታደሮቻቸውን ከኢራቅ ለማራቅ ወስነዋል። ከዛሬ ማለዳው የኢራን የሚሳይል ድብደባ በኋላ እንግሊዝ ወታደሮቿን ቆጥራ ሁሉም ደህና መሆናቸውን ማረጋገጧን ሄንሪ ሪጅዌል ከለንደን ዘግቧል። በርከት ያሉ ሄሊኮፕተሮችንም በተጠንቀቅ አቁማለች እዚያው ኢራቅ ውስጥ። የመከላከያ ሚኒስትሯ ቤን ዋላስም ዛሬ ለንደን ላይ በሰጡት ቃል ዩናይትድ ስቴትስ ራሷን የመከላከል መብት አላት ብለዋል። Iran has stepped up its destabilizing activities in the region, whether it was targeting dissidents in Europe or hijacking the United States. The Iranian in the civil service in the United States. Iran has been in the United States. The government has been in the United States. French and German have been in the United ሁሉም ወገኖች ነገር ከማቀጣጠልና ከማራገብ እንዲቆጠቡ ጥሪ አስተላልፈዋል። ለእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ይህ ሁኔታ የመጀመሪያው ዓለም አቀፍ ፈተና ነው። የሁለቱም ወገኖች አቋም ምን ያህል የከበደ እንደሆነ የቀድሞ የእንግሊዝ ጦር ጠቅላይ ኤታ ማጆርሹም ሪቻርድ ዳናት ያብራራሉ። between the United States policy of confrontation and trying to keep the European three በዩናይትድ ስቴትስ የግጭት ፖሊሲና በአውሮጳው ስሉስ በፈረንሳይ በጀርመንና በእኛ ዘንድ ያለውን ንግግሮችን አጠናክሮ በመያዝ ፍላጎት መካከል ያለውን ሁኔታ ለማቻቻልና ለማስታረቅ መጣር እጅግ የከበደ ሚዛን ለማስጠበቅ የመጣር ፈተና ነው። ምንም እንኳ የጀኔራል ሱሌማኒን መገደል ተከትሎ ለሁለት ሺህ አስራ አምስት ዓመተ ምሕረቱ የኒኩሌር መርሃ ግብር ስምምነት ሙሉ በሙሉ እንደማትገዛ ቴህራን በይፋ ብታሳውቅም አውሮፓውያኑ ግን ገና ተስፋ ለመቁረጣቸውን የአትላንቲክ ካውንስል ተንታኝ ሄሊ ዳግሬስ ለቪኦኤ ተናግረዋል። ዩ ሊገለው የሚችል ጦርነት እስካልተነሳ ድረስ የኒክሌር ስምምነቱ የሞት አይመስለኝም። የኔቶ ዋና ጸሐፊ የንስ ስቶልተንበርግም ይህንን የጦርነት ወሬ አብዝተው ከሚጠሉት መካከል መሆናቸውን እየተናገሩ ነው። ከአዲስ ግጭት የሚጠቀም ማንም። በሌላ በኩል ደግሞ ሩሲያና ቻይና የሱሌማኒን ግድያ አውግዘዋል። እንዲያውም የሩሲያው ፕሬዚደንት ቭላዲሚር ፑቲን የኢራን የቅርብ የሆኑትን የሶሪያውን አቻቸውን ባሻር አል አሳድን ደማስቆ ድረስ ሄደው ጎብኝተዋል። መካከለኛው ምስራቅ ውስጥ በተለያዩ አካባቢዎች የተቀሰቀሰው ቁጣ በየአደባባዩ ሲገነፍል ሰንብቷል። ኢራን፣ ኢራቅ፣ ቱርክ፣ በፍልስጤም ግዛቶችና ሊባኖስ ውስጥ ህንድና ፓኪስታን ሳይቀሩ አሜሪካን የሚያወግዙ ሰልፎች ተካሂደዋል። የኢራን የረዥም ጊዜ ባላንጣ እስራኤል ግን በሱሌማኒ መወገድ ደስተኛ ነች። ወሳኝና ፈጣን የአሜሪካ እርምጃ ብለዋለች። የጦርነት ወሬ አብዝቶ ያንዣበበ ባለበት ጊዜ ኢራን በረድ ትልና ሁከት ይወገድ ይሆናል የሚል ተስፋም ጨርሶ አልጠፋም። ፕሬዚደንት ትራምፕም በዛሬ ንግግራቸው ከዛቻ ይልቅ ለኢራን ሕዝብና መንግሥት ሲሉ መልእክት አስተላልፈዋል። ለኢራን ሕዝብና መሪዎች አሉ ፕሬዚደንት ትራምፕ እኛ የምንፈልገው እጅግ ታላቅ የሆነና የሚገባችሁ የወደፊት ዕጣ ፈንታ እንዲኖራችሁ ነው በሀገር ውስጥ ብልጽግና እንዲኖራችሁ በዓለም አቀፍ ደረጃም ከሌሎች አገሮች ጋር በመጣጣም እንድትኖሩ ነው ፍላጎታችን ዩናይትድ ስቴትስ ሰላምን ከሚፈልጉ ጋር ሁሉ አብራ ለመቆም ዝግጁ ነች ብለዋል ትራምፕ የኢራን የውጭ ጉዳይ ሚኒስትርም ከዛሬው ድብደባ በኋላ ባስተላለፉት መልእክት ሀገራቸው ራሷን ከጥቃት ከመከላከል ያለፈ የጦርነት ፍላጎት እንደሌላት ተናግረዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ወደ ተከታዩ የመጽሔት ርዕስ እንሄዳለን። በምዕራብ ኦሮሚያ የተለያዩ ከተሞች የሞባይል ዳታ፣ ገመድ አልባ የኢንተርኔት አገልግሎት ወይም ዋይፋይ እና መደበኛ የስልክ አገልግሎት በከፊል መቋረጣቸውን ነዋሪዎችና የቀጣናው ኃላፊዎች ገልጸዋል። ኢትዮ ቴሌኮም በጉዳዩ ላይ መግለጫ እንደሚሰጥ አስታውቋል። ጽዮን ግርማ ዝርዝሩን ይዛለች። በምዕራብ ኦሮሚያ የተለያዩ ከተሞች የስልክ ኢንተርኔት እና የገመድ አልባው ኢንተርኔት አገልግሎት እንዲሁም በምዕራብ ወለጋ፣ ቄለም ወለጋ፣ ሆሮ ጉድሮ ወለጋ እና በምስራቅ ወለጋ ሙሉ በሙሉ እና በከፊል የስልክ አገልግሎት መቋረጡን ነዋሪዎች ለአሜሪካ ድምጽ ገልጸዋል። ጊንጪ ከተማ ኢንተርኔት አገልግሎት አለ? ከመቼ ጀምሮ ነው የተቋረጠው? የስልክ ነው የተቋረጠው ዳታ ፌስቡክ፣ ኢንተርኔት ምናምን የለም። አሁን የስልካችሁ ኢንተርኔት ዳታው የለውም። ኢንተርኔት አገልግሎት አይሰጥም፣ አይሰጥም፣ አይሰጥም። ዋይፋይስ ምናምን ሁሉም የለም። አሁን ምክንያቱን ጠይቃችኋል? ምክንያቱም ያው እኔ አልጠየቅኩም። ለምን እንዳደረጉም ያው ማንም ትጠይቃለች። ኮማንድ ፖስት ስለሆነ አስቸጋሪ ነው ስለሆነ መጠየቅ። የሰላሙ ሁኔታ አልተረጋጋም ማለት ነው። ነቀምቴ ውስጥ ይህዙ ሰላም ነው። አሁን እንግዲህ ያው ኮማንድ ፖስት ሲባል ያው በወታደር ስለሚተዳደር አስቸጋሪ ሁኔታ ነው አለን። ስለዚህ በተለይ የኢንተርኔት አገልግሎቱ ለምን እንደ የተቋረጠው ሁኔታ ምንም አይታወቅም። ምስጢር እስካሁን እንደዚህ ነው ይሄ ነው የሚባል የለም። ወደ ደምቢ ዶሎ ወደ ግምቢ ምናምን ጠወድ ነው። ምዕራብ ወለጋ እና ቄለም ወለጋ ደግሞ ያስፈልጋል። ስልኪም ሌላው ስሙን መጥቀስ ያልፈለገ የአምቦ ከተማ ነዋሪ በበኩሉ የኢንተርኔት ብሮድባንድ አገልግሎት ተቋርጦ ነበር። ማለትም የተቋረጠው ከአርብ ለት ረፋድ ጀምሮ እስከ ሰኞ ለት ማታ አካባቢ ነው የመጣው። ለተከታታይ ለሶስት ቀን የጠፋ ማለት ነው። በአምቦ ከተማ እንዲሁም በሌሎች ክፍለ ከተሞች እና በኢንተርኔቱ መቋረጥ ደግሞ በኢንተርኔት ዙሪያ በኢንተርኔት ስራ ላይ ለሚተዳደሩ ሰዎች ደግሞ ከፍተኛ ተጽዕኖ ፈርጥቆብን ነበረው እና አሁን ላይ ያው የዕለት ስራችንም እሱ ነው እና እንደዛም ተቋርጦ ነበረ። ከሰኞ ዕለት ማታ ካባቢን የመጣው ሲቀጥል ደግሞ የኢንተርኔት የሞባይል ዳታም እንደዚህ ተቋርጧል። ምክንያቱም ምንም ያወቅነው ነገር የለም እስካሁን እና ምላሹ እየሰጠንም አካል የለም። ኢትዮ ቴሌኮምም ብንደውል አገልግሎቱ እየሰራ መሆኑን ነው እንጂ ባለሙያ አድኮልንም ምንም ሊያስተካክልልን አልቻለም። እና አሁን በራሳቸው ሰዓት ነው የለቀቁለን እና እንደዛ አሁን አምቦ ከተማ ላይ ያለው ጉዳይ እና የኢንተርኔት የሞባይል ዳታም እየሰራ አይደለም እስካሁን ድረስ ማለት ነው። በተመሳሳይ ስሙ እንዳይገለጽ የጠየቀ ነዋሪ ደግሞ ከሐሙስ ጀምሮ እስካሁን ዳታ የለም፣ ኢንተርኔት የለም። ሆን የሚነቀምቴ ብቻ ነው አሁን እስከነቀምት አለ በሞባይል ማገናኘት ይችላል። አለበለዚያ ማንም ጋር ማገናኘት እንደማይቻል ነው። ቄለም ወለጋ፣ ምዕራብ ወለጋ እና ሁሉም ያሉት ወለጋ ሆሮ ጉዱሩ ወለጋም ጨምሮ ኢንተርኔትም ሞባይልም የለም። ለነጋዴዎች አሁን ለምሳሌ እሱ ነው የሚጠቀሙ ከአስቴሪያዎች የሚጠቀሙት በዋይፋ ነው ኒግ ብዛቸው የሚካሄደው በቴክኖሎጂ ስለሆነ በዛ ነው የሚለዋወጡት። ያ ሁሉ ቆሜ ማለት እኮ የሀገሪቱ ገቢ ቀነሴ ማለት ነው። መንግስት ራሱ በዚህ ላይ ማቸው ይገባል። መንግስት ለ መንግስት ራሱ ማየት ይገባል። ለህዝቡ ደግሞ ይህንን ኮኔክሽን መልቀቅ አለበት። ችግር ካለ ህዝቡ ማሳመን ነው እንጂ ኮኔክሽን ቆርጦ ምንም ማደረግ አይቻልም። የኢትዮ ቴሌኮም የምዕራብ ክልል ስራ አስኪያጅ አቶ ሙላቱ ጉደታ በበኩላቸው ማሊፍ አካባቢ እንዴ ነት አካሪጅኔቱነት ከነጀን ነው ወጪ ኦፐሬሽን ፓርቲ ለምን እንደተቋረጠ አናውቅም። ከእኛ ይልቅ የዋና መስሪያ ቤቱን ሰዎች ብትጠይቁ የተሻለ ይሆናል። እንደ ክልል ግን የስልክ አገልግሎትም ሆነ የኢንተርኔት አገልግሎት እንደሌለ እኛም አውቀናል። ነገር ግን እስካሁን የተሰጠን ምላሽ የለም። የማዕከላዊ ምዕራብ ተወካዩ አቶ ተስፋዬ ለገሰ ደግሞ የሚያውቁት ነገር እንደሌለ ተናግረዋል። ለምን እንደተቋረጠ እስካሁን የታወቀ ነገር የለም። ብልሽት የገጠመው መሳሪያም የለም። የጠየቅነው ሰው የለም። የምናውቀውም ነገር የለም። የኢትዮ ቴሌኮም ዋና ስራ አስፈጻሚ ጽፈት ቤት የኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ጨረር አክሊሉ ስለመቆራረጡ ከአሜሪካ ድምፅ ተጠይቀው በጉዳዩ ላይ ቃለምልልስ መስጠት እንደማይችሉ በመግለጽ ነገር ግን ተቋሙ በቅርቡ ጋዜጣዊ መግለጫ እንደሚሰጥ ጠቁመዋል። አመሰግናለሁ ጽዮን ለዘገባው። ተከታዩ ዘገባ ወደ ደሴ ይወስደናል። በከፍተኛ ትምህርት ተቋማት ውስጥ የሚታየው ግጭት ማብቃት አለበት እያሉ ነው የደሴ ነዋሪዎች። መስፍን አድራጌ ዝርዝሩን ይዟል። የመምህር አካል ወልድና የሼ ሁሴን ጅብሪል አብሮነት በአካባቢው ለዘመናት ያሻገረውን ፖለቲካዊ መረጋጋት እምነታዊ ትብብርና አንድነት በመዘከር ወሎ ከሃይማኖት በላይ ሰውነትን ከዘር በላይ ሰብአዊነትን ያስቀድማል የሚሉት ተሰብሳቢዎቹ በቅርቡ በወሎ ዩኒቨርሲቲ የተፈጸመውን ግድያ አውግዘዋል። ድርጊት ሕዝቡንም የማይወክል ሲሉ ገልጸውታል። ሰባሰባ ተፈጥሮ በነበረው ድርቅ በዚያን ሰዓት እናት ከልጇ ቀምታ በምትበላበት ሰዓት እንኳ የእኛ አካባቢ ማህበረሰብ ያለውን እያበላ ሙቶ ያገኘውን እንኳ የሚያየ የነበሩ ሙሉ ነው። አንገቱ ላይ ነበር ማተብ ካለው ክርስቲያን ነው። ጥሬውን አዋቶ፣ ሳንቲሙን አዋቶ ክርስቲያን ከሆነ ፍታት አስፈትቶ ቤተክርስቲያን ነው የሚቀብር የነበሩ ሙስሊም ከሆነ ደግሞ ሰላተል ጀናዛ ተሰግዶበት ደግሞ እንደዚሁ እስላም መቃብር ነበር ይቀበር የነበሩ። ዛሬ የመጣበትን እርግማንና መቅሰፍት ሳናቀው እኔም ከኦሮሞ ተወልጃለሁ፣ ከትግራይም ተዋልጃለሁ። ተጋብተናል። ያልተጋባ ያለም ደማችን አንድ ነው። ኢትዮጵያዊ ነ አኩሪ ታሪክ አለ። ያንን አኩሪ ታሪካችንን ሊንድ የሚችል የግል ጥቅምና ፍላጎታቸውን ለማርካት ሲሉ ፖለቲከኞች የሚያደርጉት መሯሯጥ ወንድሙን ከወ ወንድሙ እያባሉን እያጋደሉና ያለ ነው ይሄ። ስለዚህ አሁን ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት ደሴት፣ ወሎን በጥቅሉ እንደ አማራን የሚወክል አይደለም። ይህንን ድጋፍ የሚሰጥ የታመመ ጥረት የሚያስፈልገው ሰው እንጂ እውነት ጤነኛ ነው ብዬ እኔ አለን በዩኒቨርሲቲዎች ውስጥ ለሚከሰቱ ግጭቶች መንስኤው የቀድሞ ጥቅማቸውን ያጡ ፖለቲከኞች ናቸው ሲሉ ተሰብሳቢዎቹ ይናገራሉ። ለዚህም ነው ሰላማዊ አካባቢዎችን ሰላም የመንሳት ተግባራት ከቅርብ ጊዜያት ወዲህ በስፋት እየተተገበረ የሚገኘው እንደ ተሰብሳቢዎቹ በእውነት የዩኒቨርሲቲው የተማሪዎች እና የመምህራን ችግር ነው ወይ? ወይም ደግሞ የብሔርና ብሔረሰብ ተማሪዎች ችግር ነው ወይ? ብለን በዚህ ጉዳይ ላይ ጊዜ መፍጀት የለብንም። ለምንድን ነው ይህንን ምለው? ዶክተር አብይ ሲመጡ የተቀበላቸውን ያክል አሁን ደግሞ በጥርጣሪ መልክ ህብረተሰቡ እያየበት ያለበት ሁኔታ ላይ ተደርሷል። ያ ምንድን ነው? ከብልጽግና አሁን ፓርቲ አፈንግጦ የሄዱ መሆናቸው ይታወቃል። የት የት እንደመሸጉ ይታወቃል። ምን እንደሆነ አላማቸው ግልጽ ነው። የራሳችን የነበሩ የድርጅቱም አካል የነበሩ አካላት ለዩኒቨርሲቲዎች መበጥበጥ እና ለከተሞች መበጥበጥ ለሰላማችን ትልቅ እንቅፋት መሆናቸውን መንግስት ሳያውቅ ቀርቶ ነው ወይ ይህም በደንብ አድርጎ ያውቋል ለምንድን ነው እሺ ትግራይ ክልል ላይ ችግር የማይፈጠረው እዛ ጋ ያለው የተለየ አካል ምንድን ነው እዚህስ ያለው ደግሞ አካል ምንድን ነው ልዩነቱ ምንድን ነው በከተማችንም ደረጃ አኩርፎ አፈንግጦ የቀሩ አመራሮች እንዳሉ ለከተማ አስተዳደሩም ግልጽ ነው በደንብ አድርጎ ይታወቃል ይህንን እየሰሩ ያሉት እኮ ተማሪዎች ሳይሆኑ የከሰረ ፖለቲካቸውን መልሶ ለማምጣት ና በፊት የነበረውን የ27 ዓመት ጉዞ ወደ ኋላ ተመልሶ ህዝቡ እንዲተራመስ ለማድረግ ሆን ተብሎ የተዘጋጀ ሁኔታ ስላለ እሱ ላይ ለምን የፌዴራል መንግስት ቁርጥ ያለ እርምጃ አይወስድም? የኢትዮጵያ ህዝብ ብዙ ነገር ነው ተሸክሞ ያለፈው ያ አልበቃ ብሎ አሁንም ደግሞ ትንሽ ሀፍረት የማይሰማቸው ሰዎች አሉ እውነት በጣም የሚያሳዝን የበደልከውን ህዝብ በአደባባይ ይቅርታ መጠየቅ ነው እንጂ እንደገና ደግሞ ጦርነት የምታዘምትበት መሆን የለበትም ልዩ ሀይልና ፖሊስ ሚኒሻ የሚደበደብበትም ሁኔታ ላይ ተደርሷል የህግ የበላይነት መላላት ለምንድን ነው መንግስት እንደ የህግ የበላይነት ሳይኖር ብልጽግና ፓርቲ ምንድን ነው መደመር ምንድን ነው ትርጉም የለውም። በተለይ አንዳንድ መገናኛ ብዙሀንን ጨምሮ በማህበራዊ ድረገጾች አጥፊ መልእክት በሚያስተላልፉ አካላት ጉዳይ ጣታቸውን የሰነዘሩት አስተያየት ሰጪዎች ሀሳብን በነጻነት መግለጽ የሌሎችን ነጻነት ከመጋፋት አልፎ ህልውናቸውን እስከ መፈታተን መድረስ አለበት ወይ ሲሉ ይጠይቃሉ። መንግስታ ያስተዳድራት የሚችን ከተማ ለምንድን ነው ዝም የሚባለው? በግለሰብ ደረጃ በግለሰብ ስለሆነ የሚመጣው ችግር የለውም። አሁን እኮ ለምንድን ነው እንደው በመንግስት ደረጃ እርምጃ መወሰድ የማይችለው? ድሮ እኮ ህዋት ሲያስተዳድር እኮ ይሄን አስበሃል ተብሎ እየተወሰዱ ሲታሰሩ እናውቃለን። ለምንድን ነው እነዚህን ሰዎች መቋጫ የማታደርጉላቸው? በሁሉም ነገር በሃይማኖትም፣ በብሔርም ዘረኝነትን ጥግ ረግጠው የሚሄዱት ይሄ ደግሞ እኛ ከተማ ላይ አይመጥናል። ከዳር መጥተው ሊያበጣብጡን ሲሉ ለምንድን ነው የማንነቀው? እኛ በሰለጠነ ዘመን ያልሰለጠነ ተግባር እየፈጸሙ ባልሰለጠነ ዘመን ያልሰለጠነ ትውልድ የሰራውን ስህተት ማውገዝ ተገቢ አይደለም ያለም ወጣት ነበር። ድሮ በፈረስ መልእክት እስከሚነገር ድረስ ሳትግባባ የሞትክበትን ዘመን ዛሬ በማይክሮ ሰከንድ ውስጥ መረጃ መድረስ እየቻለ እንዴት እየተግባባን እንሞታል? ሰው እንዴት ያንን ጥፋት ይደግማል? ሰሞኑን በወሎ ዩኒቨርሲቲ በአንድ ተማሪ ላይ የተፈጸመው ግድያ በምንም መለኪያ ከሃይማኖትና ከብሔር ጋር የሚገናኝ አይደለም ይላሉ የዩኒቨርሲቲው የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዚደንት ዶክተር አማራ ምትኩ። ከተጠረጠሩት መካከል የአማራም የኦሮሞም ተማሪዎች አሉበት። የሃይማኖት ስብጥራቸውን ስናይ ክርስቲያንም ሙስሊምም አሉበት። ስለዚህ በሃይማኖት ልንፈርጀው አንችልም። የዚህ እምነት ተከታዮች ናቸው ዝን ላይ የፈጸሙት ማለት አንችልም። በብሔርም እንደዚሁ የአንዱ ብሔር አካላት ወይም ልጆች ተባብረው እዚኛው ብሔር ላይ ጥቃት ፈጸሙ ለማለት አያስደፍረንም ነው ለዘመናት የጠንካራ አብሮነት መገለጫ የሆኑ ህዝቦችና አካባቢዎች ከቅርብ ጊዜያት ወዲህ የግጭት ማዕከል የሆኑት ለምን ይሆን? ይህ አካባቢ በነገራችን ላይ የትልቅ እሴት ባለቤት ነው። ማህበረሰቡ አንድ ቤት ውስጥ ታገኘዋለህ የተለያየ ሃይማኖት ተከታይ ሆኖ አንድ ቤት ውስጥ አማራና ኦሮሞ ተጋብቶ፣ ትግሬውና አማራው ተጋብቶ፣ ጉራጌውና አማራው ሁሉም ተሰባጥሮ ልታገኛቸው ትችላለን። ከ25 ከ30 ፐርሰንት የሚሆነው ማህበረሰብ በዚህ ቅልቅል ውስጥ ነው የምታገኘ እናም ለኢትዮጵያ ሊመጥን የሚችል እሴት ያለው ማህበረሰብ ነው። ይህንን አፈረስት ማለት ኢትዮጵያን ማፍረስ ቀላል ይላል ተከብሮ ህይወት ተከብሮን የኖረበትና ምንድን ነው ተረጋግቶ የቆየበት ምክንያት የሚለው የሚከነክናቸው አካላት አሉ። ስለዚህ የዚህን ሴት ማራቆትና ማጥፋት ኢትዮጵያን ለማፍረስ ቀላሉ ዘዴ እንደሆነ አጥንተው ደርሰውበታል ብያስባሉ። ስለዚህ ይህን ሴት እንደነበረ ማስቀጠልና እንደነበረ መጠበቅ፣ ጸጋውን ማውረስ ለልጆች ዛሬ ተሰብስበው ከነበሩት የሃይማኖት አባቶች፣ የሀገር ሽማግሌዎችና የእድር አካላት የሚጠበቅ ነው ብያስባሉ። የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ሴቶች፣ ወጣቶችና ታዋቂ ግለሰቦች በተሳተፉበት ስብሰባ አካባቢውንና ኢትዮጵያን ከጸረ ሰላም ተላላኪዎች ተግባር ለመታደግ የጋራ እጃችንን እናንሳ የሚል መልእክት ተላልፏል። በመጮቹ ቀናት በክርስትና እምነት ተከታዮች በደማቅ ስነ ስርዓት የሚከበሩት የገናና የጥምቀት በዓላት በሰላም እንዲያልፉም ሁሉም አካባቢውን በንቃት እንዲጠብቅ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ አመሰግናለሁ፣ መስፍን ለዘገባው። ክቡራትና ክቡራን አድማጮች ከምሽቱ ሶስት ሰዓት ከሰላሳ ሁለት ደቂቃ ሊሆን ነው። አሁን አዲስ አበባ ላይ ዝግጅቶቻችንን በ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ ማዳመጥ ትችላላችሁ። በዌብሳይታችን በፌስቡክም አት ቪኦኤ አምሃሪክ ብላችሁ በቀጥታ ማዳመጥ ትችላላችሁ። በአሃዱ ራዲዮ ዘጠና አራት ነጥብ ሦስት ላይም እንዲሁ በቀጥታ እንገኛለን። በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ሐሳቦቻችሁን አንሸራሸሩ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ዶት ችኦርን ዶት ሞቢይ ላይ ማግኘት ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ የቪኦኤን አፕ ከአፕስቶርና ከፕሌይስቶር ከፕሌይ ስቶር ብትጭኑ ዝግጅቶቻችንን እንዲሁ በቀጥታ ማግኘት ትችላላችሁ። በቀላሉና በጥራት መከታተል ትችላላችሁ። ሀሳቦቻችንም ሀሳቦቻችሁንም ማንሸራሸር ትችላላችሁ። ከዚህ መደበኛ ፕሮግራማችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል የሚተላልፍላችሁን ጋቢና ፕሮግራማችንንም እንድታደምጡ እንጋብዛለን። ከዚህ በተጨማሪም አስተያየቶቻችሁን መላክ ከፈለጋችሁ ወይም ሌሎች መልእክቶችን የስልክ መስመራችን ተዘዋዋሪ ነው። 2022059942 የውስጥ መስመር አስራ አራትን መጠቀም ትችላላችሁ። የኢሜል አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሽያኑ ቶኒ ፓሎክ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለዜናው ቆንጅት ታዬ ያብራኛለች። ትዝታ በላቸው ዋና አዘጋጅ ነች። እያስተናገድኳቸው ያሳያችው ያለሁት ሶሎሞን አባተ ነኝ። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ተከታዩ ፕሮግራም ዲሞክራሲ በተግባር ነው የህግ የበላይነት ካል ተረጋገጠ በሚቀጥለው ምርጫ ላይ ከባድ ፈተናዎች ሊያጋጥሙ ይችላሉ ሲል የመላው ኢትዮጵያ አንድነት ድርጅት አሳስቧል። መኢአድ ከባህር ዳር ከተማ ነዋሪዎች ጋር ተወያይቷል። አስቴር ምስጋናው ነው። የመላው ኢትዮጵያ አንድነት ድርጅት በ1997 ዓ ም በተካሄደው ሀገራዊ ምርጫ በብዙ አካባቢዎች ከሌሎች ፓርቲዎች ጋር በመቀናጀት ያሸነፈም ነበር። ኋላ ላይ ያጋጠመው የመፈረካከስ አደጋ በነበረው ጥንካሬ እንዳይቀጥል አድርጎታል። ቀድሞ በብሔርተኝነት የተደራጀው ኋላ ላይ ደግሞ ሀገራዊ ፓርቲ ሆኖ የቀጠለው መኢአድ በቀጣዩ ሀገራዊ ምርጫ ላይ ለመወዳደር እየተዘጋጀ እንደሆነ በባህር ዳር ከተማ ከደጋፊዎቹ ጋር በነበረው ህዝባዊ ውይይት አስተዋውቋል ከተወያዮቹም አንዳንድ ጥያቄዎች ቀርበው ነበር የኢትዮጵያን የፖለቲካ አሰላለፍ መኢአድ እንዴት ይገነዘበዋል የሚል ነው በብሔር ከተደራጁም ይሁን አገራዊ ቅርስ ካላቸው የፖለቲካ ድርጅቶች ጋር በጋራ በመስራትና ህዝብ እንደ ህዝብ እንዲኖር አገሪቱም እንደ ሀገር እንድትቀጥል መኢአድ ምን ያህል ቁርጠኛ ነው የሚል ነው ሁለተኛው ጥያቄ ባለፉት በርካታ ዓመታት ማያድ ሲንቀሳቀስባቸው በነበሩ ወረዳዎች እና ቀበሌዎች ጨምሮ በርካታ የሆኑ ነባር የማያድ አባላት እና ታጋዮች አሉ። እነሱም በማሰባሰብ በኩል እና ወደ ድርጅቱ በማቀፍ በኩል ምን ያህል ርቀት ተጉዛቸዋል የሚል ጥያቄ ይኖረኛል። ሌላው ባለፉት ዓመታት ናቶ ማሙሸት እስር ቤት በነበራችሁበት እዛም በፊት በነበረው ድርጅቱ በገጠመው በርካታ ፈተና ከስርዓቱም ከሌሎች አያልም በመንገጫ ገጮ የተለያዩ ሰርጎ ገብ የሆኑ ሰዎች ከስርዓቱም ጥቅም አሳዳጆችም ገብተዋል ተብሎ ይታመን ነበር ድርጅቱ ላይ እነሱን በማጥራት ምን ያህል ርቀት ሄዳችኋል የሚል ጥያቄ አለኝ። የድርጅቱ ፕሬዝዳንት አቶ ማሙሼ ታማረ በተለይ ከአሜሪካ ድምጽ ጋር በነበራቸው ቆይታ አሁን በሀገሪቱ ባለው ሁኔታ የምርጫ ቀስቀሳም ሆነ ፖሊሲ ማስተዋወቅ ለድርጅታቸው ፈታኝ እንደሆነ ተናግረዋል። እንግዲህ ያው እንደምታውቁት ምርጫ ሰላም ነው፣ ሰላምን ይፈልጋል፣ ጸጥታን ይፈልጋል። ፓርቲዎች ከቦታ ቦታ ተዘዋውረው ፕሮግራማቸውን፣ አላማቸውን ማሳወቅ አለባቸው። ከህዝቡ ጋር ተገናኝተው የአዳራሹ ስብሰባ ውይይት ማድረግ አለባቸው። የሰላማዊ ሰልፍ ማድረግ አለባቸው። የቴሌቪዥን የሬዲዮ ክርክር ማድረግ አለባቸው። ይሄ ሁሉ ሲሆን እንግዲህ የሚጠይቀው ሰላም ነው የሚጠይቅ በእኛ አገር ተጨባጭ ሁኔታ አሁን ያ ነገር አለ ወይ ብለን ስንል ራሳችንን ካላሞኙን በስተቀር የለም። ስለዚህ ምርጫውን እናደርጋለን ብለው የሚያስቡ ካሉ ወይም ደግሞ ይደረጋል ብለው እየሄዱበት ስለሆነ ምርጫ ቦርድና ኢህአዴግ እኛ ምርጫ ቢደረግ የዛሬው ባህር ዳር ላይ መጥተን የምናደርገው ውይይት አንዱ የዚያ ምዕራፍ ነው። እኛ እያልን ያለነው ክፍት ይሁን፣ ህዝቡ ስርዓት የያዝ የጸጥታ ተቋማቱ በአግባቡ ስራቸውን ይስሩ፣ ከወሬ በዘለለ መሬት ላይ የወረደ አሰራር ይዘርጋ፣ በነፃ እንወዳደር፣ ህዝቡ የሚፈልገውን ይህምረጥ። መኢአድ ቀድሞ ብዙ ደጋፊ ያለውና ሰፊ ተቀባይነት የነበረው ፓርቲ ነበር። ደግሞ ከነበረው ተቀባይነት አንጻር አሁን ያለውን ቦታ እንዴት ይገልጹታል? ምን ያህል ተቀባይነት እናገኛለን ብላችሁ ታስባላችሁ? መያድ ትልቅ ፓርቲ ነው። የመጀመሪያውም በኢትዮጵያ ውስጥ የመጀመሪያው ፓርቲ ነው። በቅንጅት ጊዜ ሰማንያ በመቶ ዘጠና በመቶ የሚሆኑ ተሳትፎ ያደረገው ፓርቲ ነው። 263 ጽህፈት ቤት ነው በዚያን ጊዜ ይዞ ቅንጅትን የመሰረተው። ነገር ግን ያ የ97ቱ የህዝብ የስልጣን ባለቤትነት ወደ መረጋገጡ ከሄደ ጊዜ ጀምሮ ገዢው ፓርቲ ትልቅ ጥፋት ነው ያጠፋብን። በተለይ ሽብር በሚለው ክስ እኔን ጨምሮ 120 አመራሮች እስር ቤት ነበርን የነበር ነው። ከ2011 ደግሞ የተበተነውን የፈረሰውን ቤት እንደገና አሰባስበን አሁን ለዚህ እየተንቀሳቀሰን ያለ ነው። መዋቅሩ አለ፣ አባሉ አለ፣ ደጋፊው አለ። ያንን በየቦታው እየሄድን መድረስ ነው የሚጠበቅብን። በወቅቱ የነበረው የገዢው ፓርቲ ተጽዕኖ እንዳንድ ምክንያት እንውሰደው ና በአመራሮች መካከልም ደግሞ አለመግባባት እንደነበረ ብዙ ሰዎች ያነሳሉ፣ እና ይሄ ችግር ሳልነበረም ወይ ለመዳከሙ እውነት ነው። እንግዲህ አሁን በራሳችን የተፈጠረ ችግር አይደለም ዋናው መቶ ፐርሰንቱ አንድም ፐርሰንት ሳልቀንስልሽ፣ መቶ ፐርሰንቱ ጥፋቱ የነበረው የዚያ መንግስት ጥፋት ነው። በፓርቲዎች ውስጥ ጣልቃ እየገባ ህዝብ ያለመረጣቸውን ሰዎች ህዝብ የመረጣቸውን ያስወጣና ለአንድ ግለሰብ አበባው ለሚባል ግለሰብ ምርጫ በር ሰጠው። አራት መቶ ሰማኒያ አራት የጠቅላላ ጉባኤ አባላት መጣ አራት መቶ ሰማኒያ ሶስቱ እኔ የነበርኩበትን አመራር ነበር የመረጠው። አንድ ግለሰብ አልተመረጠም። ያ ምርጫ ቦርድ ፕሮፌሰር መርጋ በቃ ነው የሚመሩት ምርጫ ቦርድ ላቶ አበባው ሰጥተናል አሉ። ቃሉ ራሱ ምርጫ ቦርድን ለሚታዘዘንና ለሚገዛ ሰጥተናል ነው ያሉት። ከዚያ በኋላ እኛ አይስስ ተብለን እስር ቤት ነው የገባ ለኢህአዴግ ታማኝ የነበሩ በጣም ታማኝ ይቅር በዚያም አገልግሎታቸው ትልቅ ቦታ ተሰጥቷቸው የነበረ በሌላ አነጋገር የደንነት ሰው ናቸው በትክክል ሀያ ዘጠኝ የመኢአድ አመራሮች ላይ ማዕከላዊ ሆነን አሸባሪዎች ናቸው ብሎ ቃል የሰጠብን ሰው የ2007 ምርጫ የ2002 ምርጫ በትክክል ተመርጧል ብሎ ያሉትን መቶ ፐርሰንት አሸነፍን ያለውንም ምስክርነት የሰጡ ሰዎች ናቸው። ከአንድነት ትግስቱ አወል፣ ከኛ ጋር ደግሞ አቶ አበባ ማሪ ማለት ነው። በአሁኑ ሰዓት በኢትዮጵያ በማንነት ላይ የተደራጁ ፓርቲዎች የበዙበት ወቅት ነው። ከዚህ አንጻር ሊገጥማችሁ የሚችለውን ፈተና እንዴት ልትወጡ ታስባችኋል? ደግመን ደጋግመን ከህዝቡ ጋር መገናኘት መቻል አለብን። ብሔርተኝነቱ የት ድረስ ሊሄድ ይችላል ብሎ ህዝቡ እንዲያውቅ እንዲረዳ ማስረዳት መቻል አለብን። አሁን ኢትዮጵያ እንዲሁ ጥርጥር ባለችበት ሁኔታ ለዘላለም አትቀጥልም። አንድ ቀን ወደ ሰላም፣ ወደ እኩልነት፣ ወደ ፍትህ፣ ወደ ህግ በህግ የመመራት ሂደት መምጣቱ አይቀርም። ስለዚህ ይሄንን የሚያውቁ ሰዎችን እነዚያን ጽንፍ ላይ የወጡ ሰዎችን ረገብ እንዲሉ ሊመክሩ የሚችሉ ሰዎችን ማግኘት መቻል አለብን። እነሱን ካላገኘናቸው ልክ ነሽ መንገድም ሊዘጉብን ይችላሉ እንኳን ሌላ ቀርቶ ይሄ ሳይታለም የተፈታ ነው። ያለውም ሂደት የሚያሳይሽ ያንን ነው። ከዚያ በፊት ግን ይሄ ነገር መስከል መቻል አለበት። ጽንፈኝነቱ ለኢትዮጵያ መፍረስ እንጂ ጥቅም የለውም። አሁን ባለው የጽንፍ የወጣ የዘረኝነት አካሄድ ኢትዮጵያን ወደፊት ያስኬዳታል ወይ? አሸናፊና ተሸናፊስ መለየት ይቻላል ወይ? አሁን በእርግጠኝነት የምነግርሽ አሁን አሁን ባለው ሂደት ኦሮሞ ኦሮሞን ነው የሚመርጠው፣ አማራም አማራን ነው የሚመርጠው፣ ጉራጌም ጉራጌን ነው የሚመርጠው፣ ሐድያውም ሐድያን ነው የሚመርጠው። ስለዚህ ለድምፅ ለማሸነፍ የሚያገኝ ድምፅ የሚችል ፓርቲ እዚያ ውስጥ ይገኛል ወይ ብለሽ ሲታስቢ እኔ እጠራጠራለሁ። ይህ አሁን በመያድነት ለመንቀሳቀስ የሚገጥሙን ተግዳሮቶች ከባዶች ናቸው። ለምሳሌ ወደ አርሲ አካባቢ ትሄጂ፣ በጣም ከባድ ነው። እንኳን አይደለም ባንዲራ ዘርግተሽ ልትሄጂ ቀርቶ ደረታችን ላይ የምናደርጋት ባጅ እንኳን አዲስ አበባ እንኳ እየተነጠቀ ነው ያለው። ባሌም ቢሆን ይህ ነው የሚገጥመው። ትግራይ ክልል ብትሄጂ ይህን ሁሉ ይገጥምሻል እና አሁን ለምሳሌ ሰሞኑን አሁን ሰውላ ላይ እየገጠመን ይህ ነው። ጎፋ ላይ እየገጠመን ወላይታ ላይ አሁን የገጠመን ይህ ነው። አሁን ፓርቲው ተረጋግቶ ቆሟል ማለት እንችላለን። አሁን አዎ ተረጋግቶ ቆሟል። አሁን በሁሉም አካባቢ መዋቅሮችን እየዘረጋ የነበሩበት ችግሮች ሁሉ ተፈተው አሁን ስራውን እየሰራ ነው ያለው። ለዚህም ዛሬ እንግዲህ አይተሻላንቺ የነበረንን ውይይት ስክን ያለ ነው። ጥሩ ነው። ብዙ ሰዎች ሀሳባቸውን የገለጹበት ነው። እኛም በተቻለ መጠን የድርጅታችን አቋም የገለጽንበት ነው። በቀጣይነት ደግሞ ይህን ስንሰራ በትክክል ፓርቲያችን መዋቅሩን ጠብቆ ለምርጫም የሚያበቃውን ይሆን ከሌሎች ጋር አብሮም ለመስራት ይሆን በሰላምና በሕግ ላይ ለመነጋገር የሚሆን እንደ ሀገር ከሌሎች ጋር በሀገር ጉዳይ ላይ ከሚያስቡ ጋራ ውይይት ለመክፈት የሚሆን የሚያስችለው ቁመና ላይ አለ። ፕሮግራሙ አለው፣ ምትሪያ ደንብ አለው። በዚያ መሰረት እየተመራ ያለ ፓርቲ ነው። አቶ መሙሸ ተማረ የመኢህያድ ፕሬዚዳንት፣ ስለነበረን ቆይታ እጅግ አርግ አመሰግናለን። እግዚአብሔር ስትልኝ የማመሰግናለው በመድረኩ ላይ ለተነሱ ጥያቄዎችም ምላሽ ተሰጥቶበታል። አመሰግናለሁ አስቴር ለዘገባው። ከዚሁ ዲሞክራሲ በተግባር ቅንብራችን ሳንወጣ ደግሞ ወደ አዲስ አበባ እንመለስ። ኢትዮጵያን ዘመናዊ ዲሞክራሲያዊ ሀገር አድርጎ ለማቆም ሲካሄድ በኖረው ትግል መጪውን ምርጫ ትክክለኛ የፖለቲካ አቅጣጫ ለመያዝ ህዝቡና የፖለቲካ ኃይሎች በብርታትና በጥንቃቄ መስራት አለባቸው ይላሉ የኦሮሞ ፌዴራላዊ ኮንግረስ ፕሬዚደንት መለስካቸው አመሃ። ባለፉት አያሌ ዓመታት በተለያየ ደረጃና መንገድ በኢትዮጵያ ውስጥ ሶስት መሰረታዊ ለውጦች ለማምጣት ጥረት ቢደረግም እንዳልተሳካ የኦሮሞ ፌዴራላዊ ኮንግሬስ ሊቀመንበር ፕሮፌሰር መረራ ጉዲና በተለይ ለቪኦኤ በሰጡት ቃለ ምልልስ ተናገሩ። በእነዚህ ዓመታት በአገሪቱ ውስጥ ዴሞክራሲያዊ ሥርዓትን ለመዘርጋት፣ ድህነትን ለማጥፋትና አስተማማኝ ሰላምን ለመመስረት የተደረጉ ጥረቶች በአመርቂ ሁኔታ ፍሬ አላፈሩም ይላሉ ሊቀመንበሩ። አሁን የተጀመረው ለውጥም በመሠረቱ እነዚህን ግቦች ለመምታት ቢሆንም ተቃራኒ ድርጊቶች እየተከሰቱና ይህም አገሪቱን መስቀለኛ መንገድ ላይ እንዳደረሳት ፕሮፌሰር መረራ ያስረዳሉ። እሳቸው የሚመሩት ድርጅት ኦፌኮ እነዚህን አገራዊ ግቦች እውን ለማድረግ እስከ ዛሬ ያደረገውን አስተዋጽኦ በመዘርዘር መጪው አገር አቀፍ ምርጫ ይህን ለዘመናት የተጓዘ የለውጥ ፍለጋ ሂደት ፖለቲካው አቅጣጫ ለማስያዝ ወሳኝ ሊሆን እንደሚችል ጠቁመዋል። የሚመጣው ምርጫ ወሳኝ ለሁላችንም፣ ለኢትዮጵያ ሕዝብ፣ ለሁሉ የፖለቲካ ኃይሎች በጣም ወሳኝ የሆነ ነገር ነው። በዚህ ወሳኝ ደረጃ የደረሰ የኦሮሞ ሕዝብ የመብት ትግል ውስጥ የራሳችን ድርሻ ይህ የራሳችን ሚና ለመጫወት መድረሳችን ጥሩ ነው። በእኛ ደረጃ ነጻና ፊታዊ እንዲሆን ገዢ ፓርቲ ለሆነው ለሌሎቹም የኢትዮጵያ ኃይሎች በግልጽ ቋንቋ እያስተላለፍን ያለው እና ደግሞ የራሳችን አስተዋጽኦም እያደረግን ያለ ነው። ይህን ወሳኝ ደረጃ የደረሰ የህዝብ ትግል ለውጥን አርጊዞ በለውጥ ውስጥ በተፈጠረ ሁኔታ ሁላችንም የቤት ስራችን ከሰራን፣ ከሌሎች የኢትዮጵያ ፖለቲካ ኃይሎች ጋር ሆነን ይህ ነገር በሚመጣ ምርጫ አንድ እርምጃ ወደፊት፣ ለምሳሌ ሰላምና መረጋጋት ጊዜን ሊፈጅ ይችላል፣ ከድህነት መውጣት አንድ ትውልድ ሊፈጅ ይችላል። ግን የኢትዮጵያ ፖለቲካ አቅጣጫ ወሳኝ በሆነ መንገድ አቅጣጫ ለማስያዝ በሚቻልበት ደረጃ ላይ ደርሰናል። ለዛ ደግሞ እኛ አስተዋጽኦ ለማድረግ ደረጃ ላይ ደርስናል የሚለውን መልእክት ለማስተላለፍ ፕሮፌሰር መረራ ጉዲና ይህን የፖለቲካ አቅጣጫ በጠንካራ መስረት ላይ ለማኖር የልዩነት ፖለቲካን ማለዘም እንደሚያስፈልግም አሳስበዋል። ሰሞኑን በጠቅላይ ሚኒስትር አብይ አህመድ አሳሳቢነት በአማራና በኦሮሞ የፖለቲካ ኃይሎች እንዲሁም ምሁራን መካከል እየተካሄዱ የሚገኙ ውይይቶች ተጠናክረው መቀጥል እንዳለባቸውም አመልክተዋል። የፌስቡክ የችግል አድማኞች አሁን በስቷል በጥንቃቄ ሀገራችን ነው ካሉ እውነትም እንደሚሉት የሀገር ፍቅር አለን፣ የተለየ ሀገር ፍቅር አለን የሚሉ ከሆነ የፖለቲካ ኃይሎች እንዲደራደሩ፣ እንዲመካከሩ፣ እንዲወያዩ፣ ጣጣዎችን እያለፍን ወደፊት የነጌቱ ኢትዮጵያ ለመፍጠር አዲስ ማህበራዊ ፍትህ፣ አዲስ ማህበራዊ ስምምነት፣ አዲስ ማህበራዊ ውል ለመድረስ ካልሰራን በስተቀር ምሁሩም እዛ ፌስቡክ ላይ እና እዚህ በተገኘው ሚዲያ ጥይት ከሚያቀብል ከሆነ ምንድን ነው በኢትዮጵያ ባለ የሚባለው? የኢብድ ገላጋይ ድንጋይ ያቀብላል። የኢብድ ገላጋይ ስራ ኢትዮጵያ ፖለቲካ ውስጥ እየበዛ ሄዷል። ስጋት አለ፣ ይጎዳል፣ ማንንም አይጠቅምም። እውነትም አገር ፍቅር ካላችሁ በኢትዮጵያ ውስጥ የሚንቀሳቀሱ ፖለቲካ ኃይሎች ወደ ብሔራዊ እርቅ፣ ወደ ሀቀኛ ድርድር፣ ወደ ሀቀኛ ስምምነት እንዲሄዱ መምከርና መግፋት ነው የሚሻለው። አሁን ለምሳሌ የኦሮሞ ድርጅቶች ህዝቡ እየገፋቸው ሁለት ሶስት ሆናችሁ አትምጡ፣ ከነሱ ልኛ አይቀሩ እንደውም ባለፈው ጊዜ የገዢውን ፓርቲ አንድ አባል በአሁኑ ጊዜ እኮ ያው ብልጽግና ተብሏል። ኦሮሞ ዴሞክራቲክ ፓርቲን ጨምሮ የኦሮሞ ፓርቲዎች ወይም ድርጅቶች፣ ፖለቲካ ድርጅቶች አንድ ላይ ተሰባሰባችሁ አንድ ጥላ ፈጥራችሁ ነበር፣ ምን ደረሰ እሱ? በቅርብ ጊዜም እንደዚሁ ሌላ ስብሰባ ተደርጎ እንደነበረ ሰምተናል። እሱንም ስ ቢያብራሩ በብዙ መንገዶች በብዙ መንገዶች ድርድሮች፣ ንግግሮች አሉ፣ ሙከራዎች አሉ። ሙከራዎቹ ግን ብዙ ጊዜ የሚበላሹት ቅድም ባልኩ ነው የኢትዮጵያ ልዩ ፍቅር አለን የሚሉ ኃይሎች ወደ ግራና ወደ ቀኝ ሲስቡ፣ ሁሉም እየፈራ መሰረታዊ በሆነ መንገድ ወደ ተቀኛ ድርድር ለመግባት በፍጥነት ውሳኔዎች ወስኖ ወደ ስራ ለመግባት መጓተታል። ኦሮሞ ድርጅቶች ብቻ አይደለም ለመግባባት እየሞክሩ አሉ። ገዥው ፓርቲ ውስጥ የነበረው ኦሮሞ ድርጅት ብቻም ሳይሆን በተለይም ዩኒቨርሲቲዎች አካባቢ የተፈጠረው ችግር እጅግ በጣም አሳሳቢ መሆኑም ጠቅላይ ሚኒስትሩ ጭምር እንትን ብሎ የአማራ ምሁራን የአማራ ፖለቲካ ኃይሎች እና የኦሮሞ ምሁራን እና የፖለቲካ ድርጅቶች አንድ የሆነ ነገር ላይ እንዲደርሱ መጀመሪያ ጠቅላይ ሚኒስቴር ቢሮ ከዛ በኋላ ጋዜጣዊ መግለጫ ከዛ በኋላ ሁለት ቀን የፈጀ ስብሰባ ሀያት ሆቴል በዚህ ሳምንት ደግሞ አራተኛ ዙር ስብሰባ ለማድረግ እየሞከርን ነው። በሁሉም ደረጃ ነገሮች እየተካሄዱ ነው። የእኔ ስጋት ግን በየፌስቡኩ በየሚዲያው አዳዲስ አርበኞች ስለተፈጠሩ እነሱ በሚወረውሩት ድንጋይ በተለይ የቃላት ድንጋይ ያሉት የፖለቲካ ኃይሎች ወደ ስምምነትና ወደ መግባባት ሳይሆን በፍርሃት የታጀበ ድርድርና ውይይት ውስጥ ይገባሉ ገባ ችግሩ እዛ ላይ በፍርሃት የታጀበ የታጠረ ኮንግረሱ ለምሳሌ ከአብን ጋር ቢስማማ አብን ለምሳሌ ከኦነግ ጋር ቢስማማ ችግሮቹ ከአሜሪካ ሆነ ከኢትዮጵያ ከየቅጣጫው የሚወረወሩ ድንጋዮች ያንን እየፈራ ሰው ቁጭ ብሎ የሀገሪቱ ጠቅላይ ሚኒስትር ጨምሮ ችግሮችን ለመፍ መሰረታዊ ሆነ መንገድ ለመለወጥ በምንችልበት ደረጃ እየተንቀሳቀስን አይደለም። የታሪክ ችግሮች አሉን። ስ አሁን ያሉት የፖለቲካ እንትኖች ልዩነቶች አሉን፣ በእርግጥ አሉን። ግን ሁላችንም በተሻለ ሁኔታ ተባብረን አዲስ ሀገር፣ አዲስ የፖለቲካ ስርዓት፣ አዲስ የእኩልነት መንገድ ያንን ለማስተናገድ የምትችል ሀገርና የፖለቲካ ስርዓት ለመፍጠር ካልሰራን በስተቀር ሀምሳ ዓመታት ስንኳትን ቆይተናል። ስንታሰር ስንፈታ ቆይተናል። ከዚህ በላይ ውድ ዋጋ ሀገሪቷን እናስከፍላለን፣ ሕዝቦቿን እናስከፍላለን። ለራሳችንም ነገ ስንከፍል ይኖረናል። አሁንም ውድ ዋጋ እንከፍላለን። ማንም አትራፊ የማይሆንበት የኢትዮጵያ ፖለቲካ በዚህ ግርግር ሊፈጠር ይችላል። ስለዚህ በአሁኑ ጊዜ በአጭሩ ያለው አንዱ ትልቁ ችግር በፓርቲዎች መካከል ያለውን እውነተኛ ግንኙነት ወይም እውነተኛ ክርክር፣ እውነተኛ ውይይት እንዳይካሄድ የሚያደርገው ፓርቲዎች ደጋፊዎቻችን ናቸው የሚሏቸውን ስለሚፈሩ ብቻ ነው ማለት ነው። ብቻ አይደለም ብቻ አታድርገው፣ ግን የፍራቻ ፖለቲካ ተፈጥሯል። አሁን አገሪቱ ካለችበት ነባራዊ ሁኔታ አኳያ ምርጫውን ማካሄድ ይቻላል። ከዚህ የተሻለ ሁኔታስ መፍጠር ይቻላል? ማን ነው ይህን የተሻለ ሁኔታ የሚያመጣው? እነዚህና ሌሎችም ጥያቄዎች ተነስተዋል። በሁለተኛውና መጨረሻው ክፍል እናቀርባለን። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ተከበራችሁ አድማጮች የዲሞክራሲ በተግባር ዘመቻዎች ዝግጅቶችን ነበር ያደመጣችሁት። ተከታዩ ሴቶችና ቤተሰብ ነው። ወጣቶችን ማብቃት የዛሬ የሴቶችና ቤተሰብ ክፍለ ጊዜ ርዕስ ነው። ወጣት ቢታንያ ሉሉ የወጣቶች ኅብረት ለአመራርና ለልማት ድርጅትን ትመራለች። በሥነ ጾታና ወጣቶችን ወደ አመራር ለማውጣትም ትጥራለች። ሄደን ገርመ አነጋግራታለች። ለአፍሪካ ችግር መፍትሄ ማመንጨት የሚችሉትና ውሳኔው ላይ መሳተፍ የሚገባቸው የአፍሪካ ወጣቶች ናቸው ትላለች። ቢተንያ ሉሉ የመጀመሪያ ዲግሪዋን በኤሌክትሪካልና በኮምፒውተር ምህንድስና፣ ሁለተኛ ዲግሪዋን ደግሞ በአፍሪካ የሰውና የልማት ኃይል ላይ አድርጋለች። የሁለተኛ ደረጃ ተማሪ በነበረችበት ወቅት የተሳተፈችበት ሞዴል ዩኤን የተሰኘ በተባበሩት መንግሥታት ድርጅት የሚደገፍ የትምህርት ቤት ክበብ ነገሮችን የሚታይበትን መንገድ እንደቀየረላት የምትናገረው ቢታንያ ከዚህ በመነሳት አዲስ አበባ ዩኒቨርሲቲ በምትገባበት ወቅት ወጣቶች ሕዝብ ፊት ቆመው ንግግር ማድረግን፣ የፕሮጀክት እቅዶችን መጻፍን፣ በበጎ ፈቃደኝነት የመሳተፍን የመሳሰሉ የአይምሮ ክህሎቶችን ማዳበር እንዳለባቸው በማሰብ

እና እያልጋ የሚባል ኢኒሽቲቭ ሀርቫርድ ዩኒቨርስቲ ነበር የተቋቋመው መጀመሪያ ሁለት ሺህ አራት ላይ እና የኢትዮጵያን ቅርንጫፍ በአዲስ አበባ ዩኒቨርሲቲ ተማሪ ያለህን አቋቋምኩኝ። መጀመሪያ ምንም ችግሮች አሉ፣ ምን ምን መቅረፍ አለብን፣ ከትምህርት ባሻገር ዩኒቨርሲቲ ሰው መሪ ሆኖ የሚወጣበት ቦታ እንዲሆን ስላመንበት፣ ምንም ፕሮግራሞች ብና አዘጋጅ ነው ይህንን ማሳካት ምንችለው በሚል አባል ሆነ የገቡትን የተለያዩ የመሪነት ትሬኒንግ፣ ፐብሊክ ስቴጅን ትሬኒንግ ከኛ የሚጠበቀው ምንድን ምንድነው የሚለው ብሬንስቶርም የሚደረግበት ፕላትፎርም ለመስጠት ተችሏል እና ይሄ ደግሞ ምን ያስደርጋል የወጣቶችን ዝም ብሎ ተምሮ ተመርቆ ስራ መያዝ ብቻ ሳይሆን ከእኛ ብዙ እንደሚጠበቅ እና አገራችን አልፈን አህጉራችን አፍሪካን እንዴት መለወጥ እንደምንችል የሚያደርግ ፕላትፎርም ነበረ እና በሱ ምክንያት ኦልሞስት ሁሉም ማለት እችላለሁ አባቶ ነው ያለፈ ሁሉ አሁን በሚሰሩበት ስራ ላይ እንዳለ ልቀው ነው የሚገኘው እና በእሱ ነው በደንብ የጀመርኩት። ወጣቶችን የማብቃት እና የማነቃቃት ኢኒሽቲቭን በደንብ የተወጣሁት እሱ ላይ ነው። የአፍሪካ ህብረት አባል ሀገራት የአህጉሪቱን የልማት አጀንዳ ሁለት ሺ ስልሳ ሶስት ሲያዘጋጁም የአልደ አባላት ወጣቶች ሊሳተፉ አስቀድመው ጥያቄ በማቅረብ በአህጉሪቱ ጥያቄዎች ላይ መፍትሄ ለማምጣት የሚያስችላቸው ፖሊሲ ቀረጻ ላይ ተሳትፈዋል። በሁለት ሺ አስራ ሶስት አፍሪካ ህብረት የተቋቋመበት በታንሰኛ ነትን ሲያከብር ዩኒቨርሲቲ ክለብን ብንሆን ከአፍሪካ ህብረት ካፋዝነ በማድረግ አጀንዳ ቴንሲክሲት ይባል እና ሱ ሲወጣ ወጣቶች በደንብ አልተካተቱም የሚል ክፍተት ስላየን ከሰላሳ ስምንት አፍሪካ ሀገራት ሶስት መቶ ወጣቶችን አሰባስበን ፖሊሲውን ጊዜ እንዲያደርጉት ያደረግበት ሁኔታ ነበረ። የዓለም አቀፍ የወጣቶች ማህበር ስለሆነ ያው ኢንተርናሽናል ለማግኘት ብዙ አል ከበደ ነው። ቢታንያ ወጣቶች ተወዳዳሪ እንዲሆኑ የትምህርት ስርዓቱ ላይ በደንብ መታሰብ አለበትም ትላለች። የኢትዮጵያ ወጣቶች ከአፍሪካ ወጣቶች ጋር የሚያመሳስላቸው ተመሳሳይ ችግሮችን ፊት ማድረጋቸው ነው። ሥራ አጥነት የአህጉራዊ ችግር ነው። የወጣቶችን ውሳኔ ጠረጴዛዎች ላይ ቦታ ለመስጠት ተመሳሳይ ችግር ነው። ነገር ግን ችግሮቹን ጠጋበት ወይ የኢትዮጵያ ወጣትና የተለያዩ አፍሪካ ሀገራት ወጣቶች ይለያል። ስለ ሀገራችንና ስለ ራሳችን ውጪ ቁንጽል እውቀት ነው ያለን። ከዛ ውጭ ያለውን እና ምንድን ነው የተካሄደ ያለው ምን አይነት ችግሮች ነው ሀገሪታችን ፕሲ እያደረገች ያለችው ምን ያህል ተመሳሳይ ነው ከሌሎች ጋር ሌሎቹ እንዴት አፕሮች አደረጉት የሚለውን ራሱ አምጥቶ ዲስከስ ማድረግ ከፍተኛ ለውጥ ያመጣል ብዬ አስባለሁ። ከዛ ደግሞ ዩኒቨርሲቲዎቻችን የተለያዩ ዩኒቨርስቲዎች ጋር ኤክስቼንጅ ፕሮግራሞች ቢፈጠሩ እንደዚህ ዲስካሽን እና ብሬንስቶርሚንግ ፕላትፎርሞች ቢፈጠሩ ሌላ ሀገር ምን እየተካሄደ ነው የሚለውን ማወቅ ቢቻል ምን አይነት ኦፖርቹኒቲዎች አሉ እንዲያውቁ ወጣቶች የተለያዩ ኢንፎርሜሽኖች አቬይለብል ቢደረግላቸው ብዬ አስባለሁ። እና በተለያዩ የወጣቶች ማዕከሎች አሉ አደለ፣ በፀበሌ ደረጃ በክልል ደረጃ እነሱ ላይ ራሱ እንደዚህ አይነት ነገሮች ኢንትሮዲስ ቢደረጉ ወጣቶችን ቢያንስ አስተሳሳባችንን እየቀየረ እንሄዳለን። ራሳችንም ደግሞ ብቁ ሆነ እንድንገኝ ከተለያዩ አፍሪካ ሀገራት ላይ ተወዳደ ማሸነፍ እንደምንችል እንድናውቅና እነሱ ሄድበት እና እኛ ደግሞ ሀገራችን እንዴት እንሄዳለን የሚለውን አስተሳሰቡ ወሬው ራሱ ንግግሩ ቢጀመር አይ ቲንክ እሱ የመጀመሪያው ከወጣቱም በፊት ከልጆች ጀምሮ መሰራት አለበት ብዬ ነው የማስበው። ከስር ጀምሮ ከመደበኛ ትምህርት ጎን ለጎን የተለያዩ ቴሌቶችን እያነጹ ወጣቶችን ማብቃት ከተቻለ ወጣቶች የራሳቸው ስራ ፈጣሪ ይሆናሉ፣ የራሳቸው መፍትሄ አምጪ ይሆናሉ። እምቃሀላቸውን ተጠቅሞ ሀገራቸውንም ማህበራቸውንም መቀየር ይችላሉ። የኢትዮጵያ ወጣቶች ከሌሎች የአፍሪካ አቻዎቻቸው ጋር ተወዳዳሪ ሆኖ እንዲወጡ ራሳቸውን በበጎ ፍቃድ አገልግሎትና ከመደበኛ ትምህርት ውጪ በሆኑ ክህሎቶች ማነጽ እንዳለባቸው ታሳስባለች። ብሪታንያ ወጣቶችን ከማብቃት ጎን ለጎን የሴቶች እኩልነት ላይ ሰፊ ተሳትፎም ታደርጋለች። በዚህ ዙሪያ በሌላ ጊዜ ይዣት መመለስ ይሆናል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ አመሰግናለሁ ኤደን። ወደ ተከታዩ ዝግጅታችን እንለፍ። በዓለም ዙሪያ ያሉ ኦርቶዶክስና የኢትዮጵያ ክርስቲያኖች ገናን ትናንት አክብረዋል። ወትሮ እኮ ገና ዛሬ መሆን አልነበረበትም እንዴ? ንጉሴ አክሊሉ ትናንት የጀመረውን ወግ አሁን ይቋጫል። የጌታችን የኢየሱስ ክርስቶስ የልደት በዓል በሦስቱ ዘመናት ማለትም በማቴዎስ በማርቆስና በሉቃስ ታሕሳስ 29 ቀን ሲከበር በያዝነው በዘመነ ዮሐንስ ግን ወደ ኋላ ተመልሶ በ28 ይከበራል። ለምን? ጳጉሜ 6 ስለነበረች። የለም፣ ልደት ታሕሳስ 29 እንጂ ታሕሳስ 28 መከበር የለበትም የሚሉ አሉ። የራሳቸው የሆነም በቂ ምክንያት አላቸው። ለመሆኑ የልደትን የገናን በዓል ወደ ኋላ ተመልሶ በሀያ ስምንት ማክበር ያስፈለገው ለምንድን ነው? ባለሙያ ጠይቀናል። መጋቤ ሐዲስ ክነፈርግብ ወልደ ገብርኤል ናቸው። የቅኔና የሐዲስ መምህርም ናቸው። መጋቤ ሐዲስ ክነፈርግብ ወልደ ገብርኤል ልደት በ28 የሚውልበት ምክንያቱ እርግጥ ምን ጊዜም ቢሆን በማቴዎስ፣ በማርቆስ፣ በሉቃስ 29 ነው የሚውለው። በዮሐንስ ሲሆን ግን 28 ይውላል። 28 የሚውልበት ምክንያቱ ደግሞ አባቶች በመንፈስ ቅዱስ ተረድተው ከእግዚአብሔር ያገኙትን ቃል በቀመራ ቸው ቆጥረው ዕለተ ጽንሱና ዕለተ ልደቱ እንዳይተላለፍባቸው ያደረጉት ነው። ይህንንም ደግሞ ለመረዳትና ለማወቅ እኛ ጳጉሜ አምስትን ማየት ይቻላል። ጳጉሜ አምስት ስድስት በምትሆንበት ሰዓት ነው ሀያ ስምንት የሚሆነው ሀያ ስምንት የሚሆንበት ምክንያት ደግሞ ምን ጊዜም ቢሆን ጳጉሜ አምስት ዕለተ መሪያ ትባላለች። ዕለተ መሪያ ማለት ደግሞ የድህነት ቀን የፈውስ ቀን፣ የጽንስ ቀን፣ የልደት ቀን፣ የስቅለት ቀን፣ የትንሣኤ ቀን፣ የምጻት ቀን ማለት ነው። ይቺ ቀን በመጀመሪያም ኢየሱስ ክርስቶስ የተጸነሰበት ዕለት ምንድር ነው ቢባል ዓለም የተፈጠረበት ቀን ነው። ዓለም የተፈጠረ በዘመነ ዮሐንስ በዕለተ እሁድ ነው። ኢየሱስ ክርስቶስም የተጸነሰ በዕለተ እሁድ ነው። መጋቢት ሃያ ዘጠኝን ሲያነሱ ነው። መጋቢት አዲስ ክነፈርግ ስለዚህ ዓለም የተፈጠረ ዕለተ መሪያ ዓለም የተፈጠረባት ቀን ስለሆነች ዕለተ መሪያ ኢየሱስ ክርስቶስ የተጸነሰባት ቀን ስለሆነች በዚህ ምክንያት ሀያ ስምንት ይውላል ማለት ነው። መነሻችን መጽሐፍ ቅዱስ ነው። ከመዝ ይቤ እግዚአብሔር በዕለት ሪት ሰማዕኩከ ወበዕለተ መድኃኒት ረዳእኩከ እግዚአብሔር እንዲህ ይላል፣ በተወደደ ጊዜ ሰምቻለሁ በመድኃኒትም ቀን እረዳሃለሁ። መድኃኒት ቀን የተባለች እለተ ምሪያ ናት። እለተ ምሪያ የተባለች ደግሞ ጳጉሜ አምስት ናት። ጳጉሜ አምስት ለምሳሌ ባለፈው በዘመነ ሉቃስ አምስት ቀን የዋለችው መቼ ነበረ? ማክሰኞ ነበረ የዋለችው። አሁንም ጳጉሜ አምስት በዋለችበት እለት ሀያ ስምንት ይውላል። ሀያ ስምንት ልደቱ ማለት ነው። ሀያ ስምንት ነው የሚውለው ልደቱና ጽንሱ እንዳይፈለስባቸው ነው። ሊቃውንቱ ይህን ያደረጉት እርግጥ ነው። አባቶች በተለያየ መልኩ ሀያ ዘጠኝ መዋል አለበት የሚሉት በዲድስቅልያ ይናገራል። ሀያ ዘጠኝ እንደሚውል በፍታ ነገርትም በአንቀጽ አስራ ዘጠኝ ላይ በሀያ ዘጠኝ እንዲውል ይናገራል። በሃይማኖት አበውም እንደዚሁ ይናገራል። ነገር ግን በኢትዮጵያውያን አቆጣጠር ግን እነሆ በሀያ ስምንት እለተ ጽንሱን እለተ ልደቱን እለተ ምርያን ለማገናኘት ይህንን አድርገዋል። ለዚሁም ምሳሌ ደግሞ ምንድን ነው ይባል? እነሆ ትንሣኤ ደብረ ዘይት ጳራቅሊጦስ ከእሁድ እንዳይወጣ አድርገዋል። ይህም ደግሞ ዕለተ ጽምሱና ዕለተ ልደቱ በአንድ ቀን እንዲገናኝ ይህንን አድርገዋል። አመሰግናለሁ። መጋቢ ሐዲስ አባ ክነፈርግብ ወልደ ገብርኤል ልደት በሀያ ዘጠኝ ነው መከበር ያለበት የሚሉትን ሐሳብ ደግሞ ነገ በቀኑ በሀያ ዘጠኝ ብንጨዋወተው ለዛሬ በዚሁ ይብቃኝ። አመሰግናለሁ። ንጉሴ መልእክታለን ለጥያቄው መልስ ነው። መልእክታችን በአብያተ ክርስቲያንና በመስጅዶች መቃጠል፣ ንብረት የማወደም አድራጎቶች ላይ ከሁለት የሃይማኖት መሪዎች ጋር ለመነጋገር ለከነገ በስቲያ ዓርብ ጥር 1 2012 ዓ ም ዋሽንግተን ላይ ረፋድ ሲሆን ቀጠሮ ይዘናል። ጥያቄዎቻችሁን በመደበኛዎቹ መስመሮች ላኩልን። ለዛሬ ዝግጅታችን በዚሁ ተጠናቀቀ። የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም። በደህና አደሩ።